አሁን ዛሬ ከሰዓት በኋላ ነው የጀመረው። ግን በቂ አይደለም። በደንብ ኮሚኒኬት ማድረግ የሚያስችል አይነት አይደለም። ለማንኛውም ጅማሮ ጥሩ ነው። ሰላም ነው ቤሌዎች። ኢንተርኔት አሁን አጋጣሚ ሲንገረግር አገኘ የሞባይል ዳታ ተከፍቷል። እናመሰግናለን። ከአራት ከአምስት ወር በፊት ተዘግቶ የነበረው የኢንተርኔት አገልግሎት በትክክል አሁን ጀምሯል። በአማራ ክልል በኦሮሚያ ዞን አካባቢ ነኝ አሁን ያለሁት። እኔ በስርዓቱ የተጠቀምኩበት ነው። ደህና እየሰራ ነው። ፍጥነቱም ጥሩ ነው። አልፎ አልፎ ይቆራረጣል። ሆኖ ሆኖ ግን አሪፍ ነው። ተለቆልናል። ደስ ብሎልናል። እንኳን ደስ አለን። ዛሬ በኢትዮጵያ ለረጅም ጊዜ ተዘግቶ የነበረው የኢንተርኔት ወይም የመረጃ ማዕከል የተለያዩ ድረገጾች እንግዲህ ዛሬ ኢትዮጵያ ውስጥ ላይ ተከፍተዋል። ኢንተርኔት ተከፍቷል። እንግዲህ ኢትዮጵያ ውስጥ ላይ በነበረው የሰላም አለመረጋጋት እንግዲህ በአስቸኳይ አዋጅ ከታወጀ በኋላ ኢንተርኔት ተይዞ ነበረ ለረጅም ወራት፣ እናሆ ዛሬ ተከፍቷል። በጣም ደስ ብሎኛል። ዛሬ ኢንተርኔት ተለቋልናል። ምናልባት መቼ እስከ መዘጋ ድረስ ባናውቅም ለጊዜው በጣም ደስ ብሎናል። እኔ በምኖርበት በደቡብ ክልል ዳውሮ ዞን ተርጫ ከተማ በጣም ኋላ ቀር አካባቢ እንደ ሌላ አካባቢ ዋይፋይ መጠቀም በማንችልበት አካባቢነን አካባቢ ነን አንዳንዴ በተለያዩ ግል ተቋማት የሚገኘው ዋይፋይ ለመጠቀም እንሄዳለን እና በጣም ተቸግረን ቆይተን ና በመለቀቁ በጣም ደስ ብሎኛል። ለምሳሌ ምስራቅ ጎጃም ውስጥ ደጀ፣ ሉማሜ፣ ማርቆስ ያሉ ቦታዎች ኢንተርኔት አሁንም አልተለቀቀም።